ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ ዘጠና ሰባት ነጥብ አንድ የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ያገር ልጆች እንዴት ሰነበታችሁ? ከምድር እስከ ህዋ የተሰኘው ዝግጅታችን እነሆ ተጀመረ። ባሳለፍነው ሁለት ተከታታይ ሳምንታት የዲጂታል አድራሻ ስርዓትን የተመለከተ መሰናዶ ማቅረባችን የሚታወስ ነው። የኢትዮጵያን ዲጂታል አድራሻ ስርዓት ወይም ኢዳስ የምንለው ልክ እንደ ጎግል ማፕ ሁሉ በዲጂታል ካርታ ተደገፈ ዲጂታል ካርታ የተሰራለት ነው። በተጨማሪም መንገድ የሚመራ አቋራጭ መንገድ የሚጠቁም ጎግል ማፕ የሚሰጠውን ሰርቪስ በሙሉ ያካተተ ነው። በዛሬው ከምድር እስከ ህዋ የተሰኘ መሰናዷችን እንድታደምጡት ያዘጋጀንላችሁ ፕሮግራም ስለ አየር ላይ ቅየሳ ነው። ለመሆኑ አየር ላይ ቅየሳ ስንል ምን ማለታችን ነው? ከማዋ አብርሃም እባላለሁ። በሙያዬ የጂአይስና ሪሞሴንሲንግ ባለሙያ ነኝ። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአየር ላይ ቅየሳ መሪ ስራ አስፈጻሚ ነኝ። የአየር ላይ ቅየሳ አብዛኛው ማህበረሰባችን የሚያውቀው ወይም የሚረዳው አይደለም። ግን ቀለል ካለው ሳይንስ እንጀምር። ተመሳሳይ ከሆነው ማለት ነው ሰርቪንግ ወይም የጂኦዲቲክ ሰርቪንግ የሚባል አብዛኛው ሰው ያውቀዋል። መንገዶች በሚሰሩበት ሰዓት ሶስት እግር ያለው መሳሪያ ይዘው ወጥተው ባለሙያዎች ቅየሳ ሲሰሩ ሲያከናውኑ ብዙ ሰው ቃል መሬት በሚመራበት ሰዓትም በተመሳሳይ መልኩ ጂፒኤስ በመያዝ ቅየሳዎች ይሰራሉ። እነዛ ቅየሳዎች የሚያደርጉት ምንድ ነው? ለምሳሌ መንገድ ስራ በሚሰራበት ሰዓት ዲዛይኑ ኮምፒውተር ላይ ነው የሚሰራው። ያ ኮምፒውተር ላይ የተሰራ ዲዛይን ወደ ሪል ወርልድ ወይም ወደ መሬት ለማውረድ እነዛ ድልድዮች፣ ዲዛይን የተደረጉ ድልድዮች፣ ከልቨርቶች፣ ቅያሶች በነባራዊው መሬት ላይ የት ቦታ ላይ እንደሆኑ ማወቅ ግዴታ ነው ወደ መሬት ለማውረድ ኮምፒውተር ላይ ያለውን ነገር ዲዛይን ማለት ነው ስለዚህ እሱን መረጃ የሚሰበስብ ማለት ነው ጂፒኤስ ማለት ስለዚህ የኤክስ ዋይ ዜድ ኮኦርዲኔት የሚባሉ አሉ የመሬት መገኛ ማለት ናቸው እነዛ አንድ ቦታ በምድር ላይ ኤግዛክትሊ የቱ ጋር እንደሆነ የሚያሳውቀን ማለት ነው። ስለዚህ እነዛ ከተሰበሰቡ በኋላ ወደ ኮምፒውተር ይሄዳሉ። አንላይን ተደርጎ ከዲዛይኑ ጋ ነው ወደ መሬት ኮንስትራክሽኑ የሚወርደው ማለት ነው። ይሄ የምድር ላይ ቅየሳ ይባላል። አብዛኛው ሰው ያውቀዋል ብዬ ስላሰብኩኝ ነው። ያንን ወደ አየር መውሰድ ማለት ነው። ከአየር ላይ መሰብሰብ ማለት ነው። ጂፒኤስ እና ሌሎች ሴንሰር ተጨማሪ ሴንሰሮችን በአውሮፕላን ላይ ወይም በዩኤቢ ላይ ወይም በሄሊኮፕተር ላይ በመግጠም ከአየር ላይ መረጃዎችን የምድር መረጃዎችን የምንሰበስብበት ሳይንስ ነው ማለት ነው። የምድር ቅየሳ በጣም ረዘም ያለ ጊዜ ነው መስራት ከጀመረ ኢትዮጵያ ውስጥም በዓለምም ማለት ነው። ግን የአየር ቅየሳ ያስፈለገበትና አሁን ላይ ዶሚኔት እያደረገ የመጣበት ዋነኛ ምክንያት ከቨሬጁ ነው። እንደምታቂው የምድር ቅየሳ በሚሰራበት ሰዓት ሰራተኛው ያንን ጂፒኤስ ይዞ የሆነ ቦታ ላይ ይቆማል። የዛችን ስፔሲፊክ ቦታ ብቻ መረጃ ነው የሚወስደው። በአየር ላይ በሚሆንበት ጊዜ ግን የአንድን ከተማ መረጃ በአጠቃላይ ምንም አይነት መቆራረጥ ሳይኖረው ኮንቲኒየስ የሆነ መረጃ በአንድ ቀን በአጠረ ጊዜ ውስጥ መሰብሰብ ያስችለናል። ከዛ በተጨማሪ የአየር ላይ ቅየሳ ከምድር ላይ ቅየሳ ያለው አድቫንቴጅ ምስላዊ መረጃም አብሮ ይወስዳል። የጂፒኤስ ወይም የኤክስ ዋይ ዜድ ኮርኔት ብቻ ሳይሆን ምስላዊ መረጃም ይወስዳል። የከፍታ መረጃም ይወስዳል። በዋናነት እነዚህ ሶስት መረጃዎች ናቸው የሚወሰዱት በአየር ቀየሳ ማለት ነው። የመገኛው አለ ኤክስ ዋይ ዜድ ኮርኔት የምንለው የምስል መረጃው አለ። ኦብጀክቶች ወይም ቁሶቹ ምን አይነት ናቸው? ቤት ነው ወይስ መንገድ ነው ወንዝ ነው ዛፍ ነው የሚለውን ነገር ሰዎች በሚረዱበት በምስል ፎቶ የምንለው ማለት ነው። በዛ መልኩ ያቀርብልናል። ሁለተኛ ምን አይነት አቀማመጥ ነው ያለው መሬቱ ራሱ ከፍታ ነው ዝቅታ ነው በጣም ተዳፋት ነው ቦ ያለው ወይስ እንደዚህ እንደዚህ የሚሉ የመሬትን መልክዓ ምድር የሚያሳይ መረጃ አጣምሮ የሚሰበስብ የሳይንስ ዘርፍ ነው። እንግዲህ የአየር ቅየሳ እንዳልኩሽ ከሰው ኃይል በተጨማሪ አውሮፕላን ይፈልጋል፣ ወይም ሄሊኮፕተር ይፈልጋል፣ ወይም ድሮን ይፈልጋል። እነዚህ የምንጠቅሳቸው ቴክኖሎጂዎች በሙሉ በጣም ውድ ናቸው። የማስኬጃ ይሄ ረኒንግ ኮስታቸው ራሱ በጣም ከፍተኛ ነው። ነዳጅ ይወስዳሉ። ፓይለት ይፈልጋል። ራሱ አውሮፕላኑ የሜንቴናንስ ኮስት አለው። እነዛ እነዛ ነገሮች ሲደመሩ ዋጋውን ከፍ ያለ አድርገዋል። በተለይ የመነሻ ዋጋው ከፍተኛ ነው። አውሮፕላን ገዝተሽ መስራት የምትፈልጊ ከሆነ ወይም ዩኤቪ ገዝተሽ መስራት የምትፈልጊ ከሆነ ከፍተኛ የሆነ ወጪ ሊያስወጣሽ ይችላል። ሁለተኛ አኪሬሲ ነው ወይም ደግሞ ጥራት የምንለው ማለት ነው። መገኛን ስንሰበስብ እንግዲህ አንድ ሰው ቤቴ እዚህ ጋ ነው ብሎ ኤክስ ዋይ ኮኦርዲኔት ሲሰጥሽ በምን ያህል አኪሬሲ ያን ቤት ታገኘዋለሽ የሚለው ነው ጥራት የምንለው። ስለዚህ በአንድ ሜትር ሊሆን ይችላል ወይም ደግሞ በሴንቲሜትሮች ርቀት ደርሰሽ ልታገኙ ትችላለሽ ቤቱን ኤግዛክትሊ እዛ ቦታ ላይ ግን ለመድረስ ግራውንድ ሰርቬይንግ ወይም ደግሞ ጂኦዴቲክ ሰርቬይንግ ሊያስፈልግሽ ይችላል። ምክንያቱም እሱ በዴሲሜትር ሌቭል ወይም ደግሞ ከአንድ ሴንቲሜትር ያነሰ አኪሬሲ ያለው መረጃ ነው። የአየር ቅየሳ ደግሞ ከአስር ሴንቲሜትሮች እስከ ሰላሳ አርባ ሀምሳ ሴንቲሜትር የሚደርስ የአኪሬሲ ደረጃ ያለው ነው። በዛ ልዩነት አላቸው። ከባለሙያው እንደተረዳነው የአየር ላይ ቅየሳ መረጃ መሰብሰቢያ መሳሪያዎችን በአውሮፕላን ወይም በዩኤቪ ላይ በመግጠም መሬት ላይ ያለ መረጃን በምስል መልክ መሰብሰብ የሚያስችል ቴክኖሎጂ ነው። ይህ ቴክኖሎጂ መቼ፣ እንዴትና ለምን አገልግሎት እንደተሰራ ታሪካዊ ዳራውን ባለሙያው እንደሚከተለው ገልጸውልናል። በዓለም የአየር ቅየሳ የተጀመረው መጀመሪያ እንደ አውሮፓውያን አቆጣጠር በ1858 ካሜራ የተሰራ ጊዜ ነው። ካሜራ ይሄ ቪዲዮ ከፎቶ የምናነሳበት ካሜራ መጀመሪያ ኢንቨንት የተደረገ ሰሞን የአየር ቅየሳ ተጀምሯል። በዛ ሰዓት እንግዲህ አውሮፕላን አልነበረም፣ ግን ሰዎች A three color process for capturing a color was invented by James Clerk Maxwell in 1855. By using red, green, and blue filters, it was proposed that three monochrome separations. could be combined to create a single color image. ከዛ በኋላም እርግቦች ላይ ካይት በሚባል በሚበር ነገር ላይ እና በመሳሰሉት በራሪ ቁሶች ላይ በመቅጠም ካሜራዎችን ፎቶ ያነሱ ነበረ። ከዛ በመቀጠል ግን የአየር ፎቶ በጣም ትልቅ እምርታ ያሳየው አውሮፕላን ከተፈጠረ በኋላ ነው። አውሮፕላን ላይ በመግጠም የመጀመሪያዎቹ አውሮፕላን የፈጠሩት ወንድማማቾቹ መጀመሪያ ያደረጉት ምንድን ነው ለማሳየትም ፎቶ ነው ያነሱት። ስለዚህ የአየር ፎቶ ከዛ ጊዜ ጀምሮ በአውሮፕላን እየተደረገ መሰራት ተጀምሯል። በሰፊው ደግሞ ዓለም ላይ በመጀመሪያው የዓለም ጦርነትና ሁለተኛው የዓለም ጦርነት ላይ ከፍተኛ የሆነ ግብአት ሆኖ አገልግሏል። ከተሞችን በማሳየት ቦታዎችን በማሳየት ስትራቴጂዎችን ለመንደፍ በሚያስችል መልኩ ካርታዎች እንዲሰሩ ከፍተኛ የሆነ አስተዋጽኦ አድርጓል። ፈጣን የኢኮኖሚና የማህበራዊ እድገት ለውጥ በማሳየት ብሔራዊ የጂኦስፓሻል መረጃ ፍላጎት በከፍተኛ ደረጃ እያደገ በመምጣቱ የጂኦስፓሻል መረጃ አቅርቦት በቀድሞ የኢትዮጵያ ካርታ ስራ ኤጀንሲ አቅም ብቻ የሚመለስ ባለመሆኑ በ1999 ዓ ም በኢንፎርሜሽን መረብ ደህንነት ኤጀንሲ ስር በመሆን ተጨማሪ የጂኦ ስፓሻል ዘርፎች ማለትም የአየር ፎቶግራፍ ቅየሳ፣ የጂኦስፓሻል ኢንፎርሜሽን ማኔጅመንትና መረጃን ማጋራት የሚያስችል የፖሊሲ የቴክኖሎጂና የዳታ የኢኮሲስተም ግንባታ ላይ ትኩረት አድርጎ እንደ ሀገር ጠንካራ ብሔራዊ የጂኦስፓሻል አቅም እንዲፈጠር አድርጓል። ወደ ሀገራችን ስንመጣ እንግዲህ ሀገራችን ኢትዮጵያም ጂኦስፓሻል መረጃ ስትሰበስብ በጣም ረጅም ጊዜ ሆኗታል። ወደ ሰባ ዓመት አካባቢ የሚጠጋ ጊዜን አስቆጥሯል የጂኦስፓሻል መረጃ መሰብሰብ እና ማምረት። ከዛ ጊዜ ጀምሮ ወይም ደግሞ እነዚህ አናሎግ ፎቶዎች ከነበሩበት ጊዜ ጀምሮ የአየር ፎቶ ይነሳ ነበረ። ግን እነዛም ፎቶዎች የሚያነሱት አሜሪካ ወይም ደግሞ የአውሮፓ ባለሙያዎች ናቸው። ሙሉ መሳሪያውና ፕሮሰሲንግ ቴክኖሎጂዎቹ በሙሉ ከውጪ እንትን የተባሉ ናቸው። ኢቨን እኛ ሀገርም አይደለም። ከተነሳ በኋላ ውጭ ሀገር ፕሮሰስ ተደርጎ መጥቶ ነበር ለጥቅም የሚውለው ከዛ በኋላ ለረጅም ጊዜ ተቋርጦ ነበረ። የአየር ቅየሳ ስራ በተለያዩ ምክንያቶች አገልግሎት ላይ እየዋለም አልነበረም። ከዛ ግን መንግስት በ2002 እና በ2003 አካባቢ የመሬት ምዝገባን እንደ ትልቅ ፕሮጀክት አድርጎ ሲነሳ፣ አገራችን እንደሚታወቀው በጣም ሰፊ መሬት ያላት ሀገር ናት። አንድ ሚሊየን ኪሎ ሜትር ስኩዌር አካባቢ ኤሪያ ያለው ሀገር ነው ያለ ነውና ይህን ሁላ መሬት ለመሰብሰብና ለመመዝገብ በግራውንድ ሰርቬይንግ በፍጹም የማይታሰብ ነገር ነው። ምክንያቱም እንዳልኩሽ ሰዎች በእጃቸው ይዘው እየሄዱ ነው ዳታዎችን የሚለቅሙትና የፈለገውን ያህል አመት ቢወሰድ እንደዚህ አይነት መረጃ መሰብሰብ አይቻልም። እና ወዲያው የመጣው ሀሳብ ምንድን ነው የአየር ቅየሳ ቴክኖሎጂ ነው። በአየር ቅየሳ ቴክኖሎጂ በፍጥነት ቅድም እንዳልኩሽ መረጃዎችን መሰብሰብ ስለሚቻል መሬትን ለመመዝገብ የሚያስችል የጥራት ደረጃ ያለው ስለሆነ የአየር ቅየሳ ስራ እንዲሰራ በመወሰኑ በኢንፎርሜሽን መረብ ደህንነት ኤጀንሲ በሁለት ሺ አራት ዓመተ ምህረት በራሱ አቅም በራሱ የሰው ኃይል ና በራሱ ቴክኖሎጂ ከሁለት ሺ አራት ዓመተ ምህረት ጀምሮ መሰራት ጀምሯል ማለት ነው። አሁን አርካይቭ ላይ አሉ እነሱ ፎቶዎች። ከዚህ በፊት ጥቅም ላይ የሚውሉት ለካርታ ስራ ነበረ። ለካርታ ስራና ለከተማ ፕላኒንግ ነበረ አገልግሎት ላይ የሚውሉት። ሪዞሉሽናቸው በጣም ኮርስ ነው፣ ወይም ደግሞ በደንብ የሚታዩ በወረቀት ላይ የሚታተሙ ስለሆኑ ቁልጭ ያለ ምስል የሚያሳዩ አይደሉም። ጥራታቸው የዛን ያህል የሚባል አይደለም ግን በዛ ሰዓት ለሚፈለግበት ግልጋሎት ወይም ደግሞ ለካርታ ስራው በደንብ ግብአት ሆነው ሲያገለግሉ ቆይቷል። የአየር ፎቶግራፍ በስልካችን እንደምናነሳቸው አይነት ፎቶግራፎች ናቸው። ብዙ ሰው ምድር ላይ የሚያያቸው ነገሮች ቀለም ያላቸው ይመስለዋል። ለምሳሌ ቅጠል አረንጓዴ ቀለም ያለው ይመስለናል አይደል? አስፋልት ጥቁር ቀለም ያለው ይመስለናል። ግን ዓለም ላይ ያሉ ቁሶች ምንም አይነት ቀለም የላቸውም። ቀለም ሳይሆን ያላቸው ኬሚካል ኮምፖዚሽን ነው። ወይ በኬሚካል ኮምፖዚሽን ወይም ባዮሎጂካል ኮምፖዚሽን ነው ያላቸው እንጂ ቀለም የሚባል ነገር የላቸውም። ቀለም የሚመጣው ከብርሃን ነው። ባትሪ ሊሆን ይችላል። እነዚህ ሰው ሰራሽ የምንላቸው የብርሃን ሶርሶች ናቸው። ወይም ደግሞ ከፀሐይ ሊሆን ይችላል። ፀሐይ ከሌለች ወይም ደግሞ ያ ብርሃን ከሌለ ከለር የሚባል ነገር አይኖርም ማለት ነው። በቃ ምንም የሚታይ ነገር የለውም። ጥቁርም ምናምን የምንለው ቀለም አይኖርም ማለት ነው። ለምሳሌ ቅጠሎች ክሎሮፊል የሚባል ሞለኪውል አላቸው በውስጣቸው ከፀሐይ የሚመጣው ጨረር ደግሞ በጣም ብዙ ከለሮች አሉት። የከለር ሬንጆች አሉት። አሁን ለምሳሌ የአየር ፎቶግራፍ ከቫዮሌት ጀምሮ እስከ ኢንፍራሬድ ድረስ ያሉ ሬንጆችን ይጠቀማል። ከዛ ውስጥ መሀል ላይ ያለችው ቪዚብል ሬንጅ የሚባላለ የሚታይ ማለት ነው ሰዎች የሚያዩት የሚረዱት ቀለም ማለት ነው። አረንጓዴን፣ ሰማያዊንና ቀይን የያዘ ጨረር ማለት ነው። እነዛ ጨረሮች ቅጠሉ ላይ በሚያርፉበት ዛአት ያ ክሎሮፊል ቀዩን ኮንሱም ያደርገዋል፣ ይወስደዋል። ከዛ በኋላ አረንጓዴውን ሪፍሌክት ያደርገዋል ወይም ያንጸባርቀዋል። አሁን ሰዎች የሚያዩት የተጸባረቀውን ስለሆነ ቅጠል አረንጓዴ ሆኖ ይታያቸዋል ማለት ነው። ፎቶግራፍ የምንለው ያ ነው። ያንን ነው የሚያነሳልን። የምድር ላይ ያሉ ቁሳቁሶች ከፀሐይ ብርሃን የሚያገኙትን ነገር ወደ ላይ ሪፍሌክት ሲያደርጉ ያንን ሰብስቦ ወደ ፎቶነት ይለውጣቸዋል። ከዛ ሰዎች ይረዳሉ ያያሉ ማለት ነው። ይሄ ቤት ነው፣ ምክንያቱም ሪፍሌክት የሚያደርገው ነጭ ነገር ነው፣ ጣሪያ ነው። ይሄ ደግሞ ሳር ነው፣ ምክንያቱም አረንጓዴ ነገር ነው ሪፍሌክት የሚያደርገው ብለው ክላሲፋይ ያደርጋሉ። ይለያዩቸዋል ማለት ነው ኦብጀክቶችን። ከዛ ባለፈ ግን አሁን ሰዎች የሚረዱት አረንጓዴን፣ ቀይንና ሰማያዊ ቀለምን ብቻ ነው ብለናል ከዛው በኋላ ያሉትን ኦብጀክቶች በሙሉ አይረዷቸውም ነበር ሰዎች፣ የአየር ፎቶ ወይም ደግሞ የሪሞት ሴንሲንግ ሳይንስ ከመምጣቱ በፊት። ከዛ ኒር ኢንፍራሬድ ይባላል፣ ከዛ ቫዮሌትም ይባላል፣ ፋር ኢንፍራሬድም ይባላል። እነዛ ሁላ ሪፍሌክት ይደረጋሉ በተለያዩ ኦብጀክቶች። እነዛም በሙሉ የምናገኘው ፎቶ አንስተን ፕሮሰስ አድርገን ሰዎች እንዲረዷቸው በሚረዷቸው ቀለሞች ካስቀመጥናቸው በኋላ ነው እንጂ ኦብጀክቶቹን አንለያቸውም ነበር ዛሬ ማዕድን ብቲ ሌሎች ከምድር በታች ያሉ ና ከምድር በላይ ያሉ ሰዎች አይተዋቸው የማያውቁ ቁሶችን ዲስከቨር መደረግ የተጀመረው ከነዚህ ሳይንሶች ተነስተው ነው። ከሪሞሴንሲንግ ሳይንስ ተነስተው ነው። ማዕድናት እንዳሉ መለየት የተቻለው የተለያዩ ቁሳቁሶች ና ማቴሪያሎች ከምድር ላይ ያሉ እንዲለዩ ያስቻለው ይሄ ምስል ነው ማለት ነው። ስለዚህ ፎቶ ስንል እነዛን ሁላ ሬንጆች ያጠቃለለ ምስላዊ መረጃ ነው ማለት ነው። የአየር ላይ ፎቶግራፍ ለበርካታ የስራ ዘርፎች አገልግሎት ሲሰጥ ቆይቷል። የመሬት ባለቤትነት ማረጋገጫ ሰነዶችን ለፍርድ ቤት ጭምር በመላክ የሚሰጠውን አገልግሎት ለአብነት መጥቀስ ይቻላል። በዚህ ሀሳብ ዙሪያ ባለሙያው ተከታዩን ነግረውናል። የአየር ፎቶግራፊ ያስፈለገበት ምክንያት መንግስት ያለውን መሬት ማኔጅ ማድረግ ይፈልጋል። መጠበቅ፣ መቆጣጠር ይፈልጋል። እሱን ደግሞ ፍትሐዊ በመሆነ መንገድ ማከፋፈል እና ለተለያዩ ስራዎች ፕላን ማድረግ ይፈልጋል። በዛ ሰዓት እንግዲህ ሰው ደግሞ ትክክለኛውን መንገድ ተጉዞ የሚሄድ ሰው እንዳለ ሁሉ ደግሞ መሬት ዘረፋ ላይ ወረራ ላይ የሚሰማራ ሰውም አለ። የአየር ፎቶግራፍ ከተነሳ በኋላ እኛ መስራት ከጀመረን ሁለት ሺህ አራት ዓ ምት ጀምሮ ወደ 12 ዓመት አካባቢ ሆኖናል ማለት ነው፣ ስራውን መስራት ከጀመርን ፍርድ ቤት ውስጥ ገብተው የሚከራከሩ ሁላሉ አሉ። ምንም አይነት መረጃ ስለሌለ ማለት ነው መሬት ላይ በ አስራ ዘጠኝ ሰማኒያ አካባቢ እኔ የገነባሁት ይሄንን እና የራሴ መሬት ነው የራሴ ቦታ ነው ብለው ይከራከራሉ ፍርድ ቤት። በዛ ሰዓት ወደኛ ነው የሚልከው ኬዙን ይሄ ቤት እውነት 1980 ነበረ ወይ የሚለው ማለት ነው። በ1980 አለመኖሩን ከአየር ፎቶግራፍ ከሌለ፣ በሳተላይት ኢሜጅ ከተነሱ፣ ጥንታዊ ስቶር ከተደረጉ መረጃዎች አውጥተን እናያለን። ያ ቤት ከዛ በየአመቱ ይኖረናል ማለት ነው ፎቶ ወይም መረጃ። ከዛ እያየን እያየን እያየን ይሄ ቤት መቼ እንደተሰራ በተነሳት እናውቀዋለን። ከዛ ይሄ ቤት በ1980 ሳይሆን የተሰራው በ2004 ዓ ምት ነው የሚል መረጃ እንሰጣለን ማለት ነው። ስለዚህ ይሄ የማጭበርበርና የመሬት ወረራ የሚባለውን ነገር ለማስወገድ ፍርድ ቤት በየጊዜው መረጃ ይጠይቀናል፣ በየጊዜው መልስ እንሰጣለን። በዚህ መሰረት ፍትሐዊ የሆነ የመሬት ክፍፍል እንዲኖርና የተሰረቁ መሬቶች እንዲመለሱ አስተዋጽኦ እናደርጋለን። ሁለተኛው መሬት ላይ የሚነሱ አሁን አብዛኛው ሰው ጂይ ሳለው ወይስ የለውም የሚለው ነገር አለው አይደለ? መሬት እንትን ሲያደርግ ሲወስድና ወይም ሊገዛ ሲል ያ ማለት መረጃ አለው ወይ ነው ያ ቤት ቅድም እንዳልኩሽ የፎቶ መረጃ አለው። ከዛ በኋላ ደግሞ ኤክስ ዋይ ዜድ ኮርኔት አለው። ሜጀር መደረግ ይችላል። በደንብ አድርጎ መለካት ይችላል። ስለዚህ የአብዛኛዎቹን ከተማዎች መረጃ ሰብስበን አስቀምጠናል። ሜርመንት አለው። ካርታ ላይ ተቀምጧል። ዳታቤዝ ላይ ተቀምጧል። ማንኛውም ሰው ሊገዛ ሲል ሕጋዊ መሬት መሆኑን በትክክል ኤሪያው ስንት እንደሆነ እዛ ላይ ለክቶ ማወቅ ይችላል። መሬት ላይ ቢያጭበረብሩሽ እንኳን ኮምፒውተር ላይ ያ ነገር መጭበርበር አይችልም። ከትክክለኛ ሶርስ ስለሚገኝ ማለት ነው። በዛ መሰረት መሬትን ማኔጅ ለማድረግ ከፍተኛ ግብዓት ሆኖ እያገለገለ ነው ያለው። ውድ አገር ልጆች፣ በዚህ ሳምንት ስለ አየር ላይ ቅየሳ ያዘጋጀንላችሁ መሰናዶ ይህን ይመስል ነበር። በቀጣይ ሳምንት የክፍል ሁለት ምራ ግብራችንን እናስደምጣችኋለን። አብራችሁን ስለነበራችሁ ከልብ እያመሰገንን የፕሮግራሙ አዘጋጅ ፍጹም አለም ያቀረብኩላችሁ ደግሞ ሄለም ኬል አበበ በጋራ በመሆን እንሰናበታለን። እስከ ሳምንት ቸርን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ ዘጠና ሰባት ነጥብ አንድ የሚቀርብ ፕሮግራም ነው። ከምድር እስከ ህዋ